ጦርነት ስርዓተ አልበኝነትና ዘረፋ የሚያመሰቃቅላት አፍሪካዊት ሀገር ጊዜያዊ ፕሬዚደንት ወይዘሮ ካትሪን ሳምባ ፓንዛ ለትናንቱ ጉባኤተኞች እንደነገሩት የአውሮጳ ህብረት የገባው አዲስ የእርዳታ ቃል ለድሃይቱ ሀገር ጎስቋላ ህዝብ ተስፋ ነው። ለማዕከላዊ አፍሪካ ህዝብ ተስፋ መስጠት ጀምረናል። ተስፋው እንዲጸና ከዓለም አቀፉ ማህበረሰብ ድጋፍ ጋር ምኞታችንን እና ቁርጠኝነታችንን ማሳየት አለብን። የማዕከላዊ አፍሪካ ህዝብ ለከፋ ችግር መጋለጡን የተባበሩት መንግስታት ድርጅት ካስታወቀም ቆይቷል። በቅርቡ ባወጣው መግለጫው ደግሞ የተረሳውና የዘመናችን ታላቅ ሰብአዊ ድቀት ብሎት ነበረ። የዓለም ምግብ ድርጅት ቃል አቀባይ ወይዘሮ ኮርኔሊያ ፔትስ እንደሚሉት የማዕከላዊ አፍሪቃ ህዝብ የመጽዋቾችን እጅ ማየት የጀመረው ሐቻምና የኔ የዓለም መገናኛ ዘዴዎች ርዕስ የነበረው ጦርነት ከመጋሙ በፊት ነበረ። ገና ጦርነቱ ከመጀመሩ በፊት ከአንድ ነጥብ አምስት ሚሊዮን የሚበልጥ ህዝብ እርሃብተኛ ነበረ። አሁን ደግሞ ችግሩ እጅግ ተባብሷል። ጦርነቱ ከጀመረበት ጊዜ አንስቶ የሀገሪቱ የግብርና ምርት በግማሽ ቀንሷል። ከጦርነቱ በፊት ለእርሻና ለእህል ምርት ከሚያገለግሉ እንስሶች መሃል የተረፉት ሩብ ያህል ብቻ ናቸው። ህዝቡ በእውነት በጣም ነው የተቸገረው። የአውሮፓ ህብረትን ጨምሮ ዓለም አቀፉ ማህበረሰብ የሚባለው የሀብታሞቹ መንግስታት ስብስብ፣ ችግሩም ሕይወት ከሚያጠፋበት ደረጃ እስኪደርስ ድረስ እርዳታ ለመስጠት ያመነታበት ምክንያት በእርግጥ ማስተዛዘቡ አልቀረም። በነ ፕሬዚደንት ሳምባ ፓንዛ አቅም ግን አይጠየቅም። ፕሬዚደንቷም ለህዝባቸው እንስጥ ያሉት ተስፋ እንኳን ከርሰ ከተማ ባንጊ ውጭ ለሰፈረው ተፈናቃይ ቀርቶም እዚያው እርሰ ከተማይቱ ለሚገኙት ለአቦኔ ፌስቶና ለብጤዎቻቸው መድረሱም አጠራጣሪ ነው። የ55 ዓመቷ እናት ጦርነቱ እንደተጀመረ የቤተሰቦቻቸው አባላት በሙሉ ተገደሉ። ቤት ንብረታቸውም ጠፋ። የቤተሰቦቻቸውን አስከሬን፣ የመኖሪያቸውን ክሳይ ጥለው እንደ ብዙ ብጤዎቻቸው ባንጌ መስጊድ ገቡ። እርዳታ ይጠብቁ ያዙ። ዘንድሮም ሁለተኛ አመታቸው። መጀመሪያ ላይ የሚሰጠን እርዳታ በቂ ነበረ። ጨው፣ ቦለቄ፣ ሩዝ፣ አንዳንዴ ደግሞ በቆሎ ይሰጠን ነበረ። ከጊዜ ወደ ጊዜ ግን በጣም እየቀነሰ ነው። በጭራሽ አይበቃል ነው። ለአንድ ግብረ ሰናይ ድርጅት የሚሰሩት አሊ መሐምትም ያሮጊቷን ብሶት ይጋራሉ። ሁለት ሊትር ዘይት ያገኙ የነበሩት ተረጂዎች አሁን የሚያገኙት አንድ ነው አምስት ሳሙና ያገኙ የነበሩት ደግሞ ወደ ሶስት ዝቅ ብሎባቸዋል። አሊ መሐመድ እንደሚሉት ለእርዳታው መቀነስ ምክንያቱም ሶስት ነው ድርጅታቸው የሚያከፋፍለው የእርዳታ መጠን ከምንጩ መቀነሱ አንድ የተረጂው ቁጥር መጨመሩ ሁለት ከሚደርሰውም እርዳታ የተወሰነው በወሮበሎች መዘረፉ 3 የተባበሩት መንግስታት ድርጅት እርዳታው ዘራፊዎች እጅ እንዳይገባ ለመከላከልና የማጓጓዣ ወጭን ለመቀነስ በሚል ለተረጂዎቹ የሸቀጥ መግዣ ወረቀት ወይም ኩፖን ማደል ጀምሯል። ይሁንና ተረጂው ሕዝብ የሚፈልገውን ምግብና ቁሳቁስ በሚፈልግበት ወቅት እንዳያገኝ ወይም ወረቀቷን ለምግብ ከመዋል ይልቅ በርካሽ እየሸጠ ይራባል የሚሉ ወገኖች አዲሱን አሰራር እየተቹት ነው። 7.7 ሚሊዮን ከሚገመተው ህዝብ ግማሽ ያህሉ አንድም ስደተኛም አለያም ተፈናቃይ ነው።